የመላ ኢትዮጵያ አንድነት ድርጅት መኢአድ የሰማያዊ ፓርቲና የኢትዮጵያ ሕዝብ የጋራ ትግል ሸንጎ በጋራ ለመስራት ስምምነት መድረሳቸውን የሚናገር ዘገባ በትናንት ምሽት ስርጭታችን አስደምጠናል። በዘገባው መጨረሻ ከፓርቲዎቹ መሪዎች ጋር ያደረግነው ውይይት እንደምናቀርብ በገለጽነው መሰረት አዲሱ አበበ ዛሬ የመጀመሪያውን ክፍል ይዞ ቀርቧል። ሦስታችሁንም በቅድሚያ አመሰግናለሁ። የመላ ኢትዮጵያ አንድነት ፓርቲ ሊቀመንበር ዶክተር በዛብህ ደምሴ፣ የሰማያዊ ፓርቲ ሊቀመንበር አቶ ይሸዋስ አሰፋ እንዲሁም ዶክተር ታዬ ዘገየ የሸንጎ ሊቀመንበር ከካናዳ። ዶክተር ታዬ እዚሁ ሀገር ነዎት፣ እርግጥ ዩናይትድ ስቴትስ ውስጥ ባይሆኑም ካናዳ ያው አሜሪካ ነው። ግን በተለይ አቶ ይሸዋስና ዶክተር በዛብህ ምን እግር ጣላቸው ወደ አሜሪካ? ምንድነው የመጣችሁበት ዓላማ? ምናልባት ዶክተር በዛ በከርሶ ልጀምር። እሺ፣ እዚህ የሚገኙትን ደጋፊዎቻችንን እና ደጀን ሆነው የሚረዱትን ኢትዮጵያውያኖች ለመገናኘትና ለማነጋገር፣ ከዛ ሌላ ደግሞ የፖለቲካ ስራ ያው በሰላማዊ መንገድ የሚታገሉትን ፓርቲዎች የሚደግፉትን ሰዎች በማሰባሰብ በማነጋገር ወቅታዊውን የአገራችንን ሁኔታ እንዲረዱ ለማድረግ ነው። አንዱ አሜሪካ ለመገኘት የቻል ነው ሸንጎ ባደረገልን ጥሪ ነው። በየቦታውም አሁን ከኢትዮጵያውያኖች ጋር ስንገናኝ በየቦታው እየዞርን ኢትዮጵያውያኖችን ለማግኘት የቻል ነው ሸንጎ በሚያደርግልን በእውነቱ ከፍተኛ እገዛ ነው። ለዚህም ደግሞ ይሄ ድርጅት ሊመሰገን ይገባል። አቶ የሸዋስ እሱንም ይመለከታል አብራችሁ ወዲያ ወዲህ ብላቸዋል። እና ስቴት ዲፓርትመንትም ሆነ ሌላ የአሜሪካ መንግስት ባለስልጣናት ጋር ከነማን ተገናኛችሁ? ምን ምን አሏችሁ? ምን ተስፋ ይዛችሁ ልትመለሱ ነው? አድማጮቻችን የሚጠብቁት ሁኔታ ይመስለኛል። ይሄ አመሰግናለሁ። በጣም እነሱ ብቻ ሳይሆን የላከን ፓርቲም የሚጠብቀው ውጤት አለ እና ሶስት ዋና ዋና ጉዳዮች ይዘን የመጣ ነው። ዶክተር በዛብህ እንዳሉት አንደኛው በሰሜን አሜሪካ ጠንካራ ድጋፍ እንዲኖረን ማስተባበር ቀደም ሲል የሰማያዊም የመያድም እብን አሁን ወደ ሰማያዊ የገቡት የተዋህዱት የአንድነትም ደጋፊዎች አሉትና እነዚህን በማስተባበር ትልቅ ቻፕተር መመስረት በሰሜን አሜሪካ የሚል አንድ አላማ ይዘን የመጣ ነው። እሱም ከሞላ ጎደል ተሳክቷል። ዶክተር እንዳሉት በየቦታው አስተባባሪዎች አቋቁመናል። በዲሲ ጠንካራ የሆነ ኮሚቴ አለ፣ እሱን አጠናክረናል። ሁለተኛው በዘጠና ሰባትም ከዛም በኋላ በሚደረጉ የፖለቲካ እንቅስቃሴዎች በሰሜን አሜሪካ የሚገኙ ኢትዮጵያውያን የሚያደርጉት ድጋፍ የፋይናንስም የማቴሪያልም በጣም ትልቅ ነው። ስለዚህ እሱን ለማግኘት ሞክረናል። በተወሰነ ያገኘ ነው አለ። እሱንም ወዲያውኑ ስራ ላይ ይዋል ነው። ለምሳሌ የሰማያዊ ፓርቲ ልሳን ነገረ ኢትዮጵያ ጋዜጣ፣ የመይአድ አንድነት ጋዜጣ ቆመው ነበር። በፋይናንስ ችግር ምክንያት እነሱ ስራ እንዲጀምሩ አድርገናል። በክፍለ ሀገር ያሉ ቢሮዎቻችን እንዲንቀሳቀሱ አድርገናል። አደራጆች እንዲንቀሳቀሱ ሞክረናል። ስለዚህ ምንም እንኳን የታሰበውን ያክል ባይመጣም የፋይናንስ ድጋፍ ማግኘት ነው ሁለተኛው ዓላማ እሱንም አሳክተናል። ሌላው የኢትዮጵያን ሁኔታ የሰብአዊ መብት አያያዝን በተመለከተ ለኢትዮጵያ ኮሚኒቲ በየቦታው ላለን ለኢትዮጵያ ወዳጆች፣ ለኮንግረስ ማንና ለስቴት ዲፓርትመንት አባላት ማስረዳት፣ ከኢትዮጵያ ህዝብ ጎን እንዲቆሙ መንገር። ይህንን በተመለከተ ዶክተር በዛብህ እንዳሉት ቀደም ሲል ያገኘ ናቸው ስታፍ ዲሬክተር የኢስት አፍሪካ ግሪጎሪ ምስራቅ አፍሪካ ዲሬክተር ግሪጎሪ ሲምኪስን ይባላሉ። እሳቸውን አግኝተናል ከረዳታቸው ጋር ለሰፊ ሰዓት አነጋግረውናል። በደንብ አድርገን ኢትዮጵያ ውስጥ ያለውን ሁኔታ፣ የፖለቲካ ምህዳሩን፣ የሰብአዊ መብት አያያዙን፣ የእስረኞችን ሁኔታ በተመለከተ በደንብ አድርገን ገልጸናል። እሳቸውም ኤች አር መቶ ሀያ ስምንት የደረሰበትን ሁኔታ ለአንድ ወርት ለምናምን ተብሎ እንዴት ተለምኖ እንደቆሙ እነሱ ያላቸው ጥርጣሬ በስርአቱ ላይ ራሱ በደንብ በሰፊው ተነጋግረናል። በ12 አሁን ዲሴምበር 12 በቅርብ አክቲንግ ዲፒቲ ዳይሬክተር ሴክሬታሪ ኤሪክ ስትሩሜየር የሚባሉ እሳቸውን አገኘን። ከነ ሙሉ ስታፋቸው ቢሮአቸው ነው ያነጋገሩን ለረጅም ሰዓት ኢትዮጵያ ውስጥ ያለው ሁኔታ አሁን ይቆማሉ። ይህ ህዝቡን ማለት ነው። በእኛ በኩል ደግሞ ምንም የተመለሰ ጥያቄ ስለሌለ ይቆማል ብለን አናስብም። እንደውም እየተባባሰ ነው የሚሄደው። በተቻለ መጠን እንደ የረጅም ጊዜ የወዳጅነት እንዳለው ሀገር አሜሪካ ከኢትዮጵያ ሕዝብ ጎን መቆም አለበት። ከአገዛዝ ጋራ የሚደረግ ወዳጅነት ዘላቂነት የለው ከህዝብ ጋር ነው ወዳጅነት መሆን ያለበት በሚል ስትረስ አድርገን፣ ሌሎችም ነጥቦች ተነስተዋል። ይህንን ለማነጋገር ችለናል። ብዙ ነገር ግልጽ ነው። በደንብ ለማስረዳትም ሞክረናል። በተቻለ መጣም ዶክተር ታዬ ጥያቄው በቀጥታ ባይመለከቶትም ሊጨምሩ የሚፈልጉት ካላለ እዚያ ወደ ጥያቄ ያልፋለሁ። እኔ አዎ መጨመራቸው ሁለት ነጥቦች አሉ። አንደኛው ባለስልጣናት አስተያየቶች ማቅረብ የኢትዮጵያን ሁኔታ ማስረዳት የሚለው በተናጠልም ስናደርገው የቆየ ነው ነው። ስቴት ዲፓርትመንት ተገብተዋል፣ ኮንግሬስ ተገብተዋል፣ በአውሮፓም እንደዚሁ የሸንጎትን መዋቅር ስላለው በተለያዩ ሀገሮች ውስጥ ለማስረዳት ተሞክሯል። በየቦታው የሚገጥሙት ነገሮች ዛሬ እናንተ ሌላው፣ ነገ ደግሞ ሌላው ይመጣል የሚለውን ይህንን እንትናቸውን ያሰሙን ነበረ እና ስናደርገው የቆየ ነው ነው። አንድ እሱ ነው። በሁለተኛ ደረጃ በሁለተኛ ደረጃ ድርጅቶችም አሁን ሶስት ነን እንግዲህ እንደ ድርጅት ሸንጎ መያድና ሰማያዊ ግን፣ አንድ ለአድማጮች ግልጽ ማድረግ የምፈልገው ሸንጎ በርካታ ድርጅቶችም እንዳለው መታወቅ አለበት። ይሄ በርካታ መኖሩ ጠቀሜታው በየቦታው የሰው ኃይል እንዳለን ስለምናውቅ አሁን ለተጀመረው እንቅስቃሴ የሚረዳ ነው። የሸንጎ አባላት አስራ አንድ አሉ፣ አብረናቸው የምንሰራው ሌሎች ስምንት አሉ፣ አስራ ዘጠኝ ነው እና የሰው ኃይላችንን ሰብሰብ አድርገን ለመስራት የሚያመችበት ሁኔታ ላይ ነው የደረስ ነውና፣ ሰው ላይ አንድ ጥያቄ ልጠይቅ ነው። ስብሰባው ላይ ሁድ ነበር። እና ይሄ ሲዘረዘር ሰምቻለሁ። 19 እውነት እነዚህ 19 ስብስቦች በጥሩ ሁኔታ አባላት ኖሯቸው የሚንቀሳቀሱ ናቸው? ይህ ጥያቄ መቼም በቁርጥ ያለና ግልጽ መልስ መስጠት ይቸግራል። ምክንያቱም የድርጅቶች መዝጋቢ እንትን ስላልሆን ድርጅት ሆነው ፕሮግራም ኖሯቸው የሚንቀሳቀሱ እንዳሉ እናውቃለን፣ አባል ቁጥሮቻቸውን አናውቅም። እዚህ ላይ ግን እኔ ለመጥቀስ የፈለግኩት ምንድን ነው? ይሄን የተበታተነ የሰው ሀይል ራሱ እንኳን አስራ ዘጠኝ ሰባትም፣ ሶስትም ቢሆን ወደ አንድ ለማምጣት ነው ሙከራው አብሮ ለመስራት ነውና እንደ ተባለው እነዚህ ድርጅቶች አሉ ወይ? አዎ አሉ። አንድ ሰው ነው ያለው። መቼም አንድ ሰው ድርጅት ነው ብዬ አላምንም። ከአንድ በላይ እንደሆኑ አውቃለሁ፣ ግን ኢፌክቲቭሊ ይሰራሉ አይሰሩም፣ እንግዲህ ስራቸው የሚናገር ይሆናል። ለማንኛውም ኃይላችንን ለማስተባበር እንዲያውም በአሁኑ ሰዓት ውጭም ውስጥም ሳንል እየሰራን ለመስራት የምናደርገው ጥረት ላይ ከፍተኛ አስተዋጽኦ ሊያደርግ እንደሚችል እንደው ለጠንክሪ ለመንገድ ነው። በዛ እርስዎን ሊያዝ ና አሁን ሶስታችሁ። በነገራችን ላይ አድማጮች፣ የምንዋየው ከመኢአድ ሊቀመንበር ዶክተር በዛብህ ደምሴ እሳቸው በስልክ ነው፣ ግን እዚያ አጠገቤ ስቱዲዮ የሰማያዊው ሊቀመንበር አቶ የሸዋስ፣ ዶክተር ታዬ ደግሞ የሸንጎ ከኔ ጋር ስቱዲዮ ይገኛሉ። ወደ ጥያቄ ልሄድ። ዶክተር ታዬ እንዳሰባሳቢ ነው ሸንጎ የሚታየው። እነዚህ ሁለት ፓርቲዎች ከኢትዮጵያ ጋብዞ እዚህም አስተናግዶ አንድ ላይ ህብረት መፍጠር ብቻ ሳይሆን ይሄን ሰርቷል። ግን አሁን ይህ አንድነት ዛሬ ያስፈለገበት ምክንያት ምንድን ነው ነው? እናንተ እዛ ስብሰባ ላይ እንደሰማሁት የኢትዮጵያ ሁኔታ ከመጥፎ ወደ እጅግ በጣም መጥፎ ስለተለወጠ ነው። ለምን ዛሬ? ለምን አሁን? በጣም አመሰግናለሁ። ጥሩ ጥያቄ ነው። ይሄ ጥያቄ ዛሬ ሳይሆን ቀደም ብሎም የተጀመረ ነው። አሁን ባለው ሁኔታ ላይ የተመሰረተ አይደለም። ቀደም ብሎ የውጭም የውስጥም ሳንባባል አብረን እንስራ። ወደ ኋላ መለስ ብለን እንኳን ስናይ ኮ የደሃቅ ዘመን ብዙ ስብስቦችን አቅፎ መሰረታዊ ስራዎችን አገር አነቃናቂ ስራዎችን ነው የሰራው። ከዛም በኋላም ፓሪሳን ፓሪስ ሁለት ኢተፖድ አማራጭ ኃይል እየተባለ ተደርሷል። በቅርቡን ደግሞ ስናይ ቅንጅት ህብረት ተብሎ መጥተዋል። አሁን አስፈላጊ ደግሞ የሆነበት ዋናው ምክንያት በተናጠል የትም መድረስ እንደማንችል ስለምናውቅ ነው። ይሄ ሌሎች ሀገሮችም በሀገራችንም የምናየው ሀቅ ስለሆን ጊዜ አልፈጃችሁም። ስለምን የኢትዮጵያ ፖለቲካ ተበላሽቷል፣ አመራሩ ልክ አይደለም፣ ሰብአዊ መብት ተረገጠ፣ ወዘተረፈ የምትሉት ነገር የምትሉት ክስ ከተሰማ አመታት አልፈዋል። እናንተ ግን የምትደራጁት አሁን ነውና፣ ይቅርታ ስለቆረ ግድ የለም። መደራጀታችን አሁን አይደለም። እንደሚታወቀው አንድ ቤት ሲሰራ መሰረት ይጣ ይጣላል ከዛ በኋላ ነው ቤቱ የሚሰራው። እና የዛሬውን እንትን ይፋ ለማድረግ ራሱ ረጅም ጊዜ የፈጀ ነው። ቀደም ብሎ አሁን ሳይሆን የጀመርነው በተለይ በተለይ ከምርጫ ዘጠና ሰባት ወዲህማ በነገራችን ላይ የሸንጎ አባል ድርጅቶች በየግላቸውም በርካታ መግለጫዎችን ሲያወጡ ያለው አገዛዝ ወዴት እያመራ እንደሆነ አይ ቶልድ ዩ ሶ ማለት ይከብዳል እንጂ ወደዚህ እንደሚያመራ ሁሉ አመላካች እንትኖችን ይናገሩ ነበር። ግን እዚህ የደረስንበት ላይ ለመድረስ ዛሬ ሁኔታው የከፋ ስለሆነ ብቻ ሳይሆን አንድ መሆን አለብን፣ በጋራ መስራት አለብን፣ ልዩነቶቻችን አቻችለን የሚለውን እንትን የብዙ ጊዜ ጥረት ሲደረግ የቆየ ነው ግን አለመታደል ሆነ እና የእኛ ሀገር የፖለቲካን ሁኔታ የሀገራችንም የፖለቲከኞች አብሮ መስራት አለመቻሉ ነው። አሁን ግን ፈጦ የመጣ ጉዳይ ስለሆነ ሁኔታው እንዳፋጠነውም ደግሞ እርግጠኞች ነው። ዶክተር በዛብህ ምንድን ነው ዛሬ አጣዳፊ ሆኖ ህብረት መፍጠር ያስፈለገበትን የሚል ጥያቄ ነው። ዶክተር ታዬ እያስተናገዱ ያሉት ትንሽ ጨምሩበታል። አዎ፣ የምጨምረው አንድ ውጤት ለማግኘት መተባበር አብሮ መስራት ይጠይቃል። ለዚህ ደግሞ ተመሳሳይ ፕሮግራም ያላቸው ተመሳሳይ ዓላማ ያላቸው ለኢትዮጵያ አንድነትና ለኢትዮጵያዊነት የሚታገሉ ሁሉ አንድ ላይ በመተባበር አንድ አማራጭ ጠንካራ አማራጭ መፍጠር ይኖርበታል ብለን እንገምታለን። አስራ ዘጠኝ መቶ ዘጠና ሰባት ድን ሊገኝ የቻለው አራት ፓርቲዎች ተባብረው አንድ ሆነው ነው። ያንን ከፍተኛ በሰላማዊ ትግል ውስጥ ከፍተኛ ድል ለማግኘት የቻሉት። ምን ለማለት ፈልጌ ነው፣ መተባበርና አንድ መሆን ሁል ጊዜ ውጤት ያስገኛል። ከዛ ሌላ ደግሞ አሁን ያለው መንግስት፣ የጎሳ ፖለቲካ፣ የቋንቋ ፖለቲካ ስለሚያራምድ ውጤት ሊገኝ አልቻለም። የአንድነት ኃይሎች በኢትዮጵያዊነት አንድነት የሚያምኑ ተባብረው ድን ሊያመጡ ይችላሉ ብዬ ነው የምገምተው ለዚህ ነው አሁንም እኛ አንድ ሆነን ለመስራት ጥረት እያደረግን ያለ ነው አቶ ሸማስ እድሉን ልስጥ ወደዚህ ወደ ስቱዲዮ እሺ አንድ ነጥብ አንዳንዴ አማራጭ የላችሁም ይባላል አንዳንዴ ደግሞ የላችሁም ይባላል ለውጥ ሲጠየቅ ዶክተር መራራ ይመስለኛል አንዴ እና እስቲ ሙዚቃ ቀይሩ አማራጭ የላችሁም የሚለውን ብቻ ነው ወይ የነገሯችሁ ብሎ ክርክር ላይ ሲናገር ትዝ ይለኛል አማራጭ ይዞ መጥቶ አቅርቦ እየተነጋገረ ያለ አማራጭ የለህም የሚለዋል። ምክንያቱም ያንኑ አጥንቶ ስለመጣ የካድሬ ችግር እሱ ነው። ከተጠናው ውጪ መናገር አይቻልም። አሁን ብዙ ቦታ በካድሬ የምንሰማው በሚያሳፍሩ ሁኔታ ደግሞ ደሞ በምዕራባውያንም አካባቢ የምንሰማው ማን አለ እነዚህ ሕዝብ ጠልቷቸዋል ማስተዳደር አልቻሉም፣ ይቀየሩ ቢባል ማን አለ የሚባል ጥያቄ ይነሳል። እንግዲህ ምናልባት ያኛው አደገ ደረጃው። በፊት ድርጅቶች ነበሩ፣ አማራጭ ላቸውም ነበር አሁን ደግሞ ራሳቸው ድርጅቶች የሉም ነው። እንደዚህ ጋር ግን ማሰብ ያለብን እንዳይኖሩ አድርጎ ነው የሉም የሚለው። ስለዚህ እንዳይኖሩ ተደርጎ የሉም እየተባለ፣ አማራጭ የለም እየተባለ ሲገዙ መኖር አይቻልም። ቅድም እንዳልኩት በንቃት በፕሮግራም የተሰራ ነው ይሄ፣ ህዝብ መከፋፈልና አማራጭ ማሳጣት። ስለዚህ አማራጭ ማሳጣት ሲሰራሱ አማራጭ እንዲኖር ማድረግ አለብን እኛ። በኢትዮጵያዊነት የሚያምኑ አንድ አይነት ፕሮግራም ተቀራራቢ ፕሮግራም ያላቸውን ሀይል በማሰባሰብ አማራጭ ማሳየት ተስፋ ማሳየት አለብን ለህዝቡ የስርዓት ለውጥ ሳይምልትኔስ ነው አንዱ ሲቀየር ሌላኛው መኖር አለበት። አንድም ቀን ጦሙን አያድርም። ቦታው ቢያዝ ለትራንዚሽን ያስፈልጋል። ስለዚህ ህዝቡ ተስፋ ስለሌለው የት አለ የሚባለው ማህበር ስለሚደረግ ነው። ሁልጊዜ ለለውጥ የማይነሳው ክፍል የማይነሳው ስለዚህ ይሄንን ተስፋ ማሳየት አለብን ለህዝቡ መውደቅ መነሳት አለበት። የአማራጭ የመፍጠር ሂደት በኢንፎርማልም ትግል አለ። ፎርማሉ የፓርቲ ስትራክቸር ሲፈርስ በኢንፎርማልም ትግል አለ። ስለዚህ የምንፈልገው እኛ ለአንድና ለመጨረሻ ጊዜ የተገዳደሉ ስልጣን የሚሸጋገርበት መንገድ እንዲቆም እንፈልጋለን። ሰላማዊ ትግል እንፈልጋለን። በሰላማዊ መንገድ እንዲለወጥ እንፈልጋለን። ያን ለማድረግ ደግሞ አማራጭ መመስረት አማራጭ የለውም። በራሱ ብዙ ጊዜ እንግዲህ አንድነት የሚፈጥሩ ኃይሎች በብዙ ነገር የሚግባቡና ተመሳሳይ የፓርቲ ወይም የድርጅት ፕሮግራም ያላቸው ናቸው። ይሄንን የምለው ምንድነው እንደ መንደርደሪያ ነው። ግን ጥያቄ ምን ተመሳሳይ ፕሮግራም አላችሁ? እንደዚህ አንድ ያደረጋቸው የምትለያዩበትስ፣ ደግሞ አለው። ምናልባት ዶክተር ታዬ የጀመረው ሌሎች ውድድ ይሰጣል።